ዩናይትድ ስቴትስ በኢትዮጵያ ለተከሰተው ድርቅ ለሚቀጥሉት ሶስት ወራት ተጨማሪ 268 ሚሊዮን ዶላር እርዳታ እንደሚያስፈልግና የአስቸኳይ ጊዜ መልስ ሰጪ ቡድን ወደ ኢትዮጵያ ልትልክ እንደሆነ የዩናይትድ ስቴትስ ተራድኦ ዩኤስአይዲ አስተዳዳሪ ጌል ስሚት አስታወቁ። በዛሬው ዕለት በደረሰን ዜና መሰረት በደርዘን የሚጠጉ አባላቱ ወደ ኢትዮጵያ ገብተዋል። እርዳታው ዩናይትድ ስቴትስ አስቀድማ ከሰጠችው አምስት መቶ ሚሊዮን ዶላርስ ተጨማሪ እንደሆነም ተገልጿል። በዛሬ ዕለት ይፋ የምናደርገው እርዳታ ለሌሎች ለጋሽ ሀገሮች ምሳሌ የሚሆን ስልት ነው። ይህም የአስቸኳይ ጊዜ እርዳታ ሰራተኞች ቡድን ወደ ኢትዮጵያ ማሰማራት ነው እስካሁን ያለውን አጣዳፊ ስራ የሚያስተባብሩና የሚያሳልጡ ባለሙያችንም ያካትታል ቡድኑ ቡድኑን የሚመሩት ኬት ፋርንስወርት የተባሉና በአስቸኳይ እርዳታ አቅርቦት ከፍተኛ ልምድ ያላቸው ሴት ናቸው። ከኢትዮጵያ መንግስትና ከሌሎች አጋሮች ጋር በትብብር እንደሚሰሩም ተገልጿል። ኤልኒኞ የሚባለው የአየር ጸባይ ለውጥ ብዙ አካባቢዎችን እያወከ ይገኛል። በደቡባዊ አፍሪካም እየተስፋፋ ሄዷል። በላቲን አሜሪካም ጉዳት አድርሷል። እንደ ኢትዮጵያ ግን የበረታበት አካባቢ የለም ብለዋል የዩናይትድ ስቴትስ ዓለም አቀፍ እርዳታ ድርጅት ዩኤስአይዲ ዋና ስራ አስኪያጅ ጌል ስሚት። የተባበሩት መንግስታት ድርጅት በቅርቡ በኢትዮጵያ ባደረገው ግምገማ መሰረት ለሚቀጥሉት ሶስት ወራት ሁለት መቶ ስልሳ ስምንት ሚሊዮን ዶላርስ የሚያወጣ እርዳታ ያስፈልጋል። ዩናይትድ ስቴትስ በዚህ ረገድ እርዳታ ማቅረብ ብቻ ሳይሆን ለሚቀጥለው የምርት ወቅትም ገበሬዎች ከጉዳታቸው እንዲያንሰራሩና እንዲያገግሙ የሚያስችሉ ሥራዎችን አስቀድማ ለማከናወን ያላትን ዕቅድ ጌል ስሚት ሲያስረዱ፣ አራት ሚሊዮን ዶላርስ የሚያወጡ ዘሮችን በፍጥነት እያቀረብን ነው። ገበሬዎች ዝናብ ካገኙና ዘር መዝራት ከቻሉ አሁን ቢቸግራቸውም ለሚቀጥለው የምርት ወቅት ጥገኛ አይሆኑም። በዚህ ረገድ ድጋፍ መስጠት እንሻለን። በኢትዮጵያ አስር ሚሊዮን ሰዎች አስቸኳይ እርዳታ እንደሚያስፈልጋቸው የገለጹት የዩኤስኤአይዲ አስተዳዳሪ ጌል ስሚት ወደ ኢትዮጵያ የአስቸኳይ ጊዜ ረዳት ቡድን መላክ ያስፈለገው ሁኔታው ከመባባሱና ሰውነታቸው የተጎዳ ሕጻናት ምስል በመገናኛ ብዙኃን መታየት ከመጀመሩ በፊት አስቀድሞ ሁኔታውን ከአጋሮች ጋር ለማረጋጋት ነው ብለዋል። ይህንን ስል አሉ ጌል ስሚት፣ ድርቁ እስካሁን ጉዳት አላደረሰም ለማለት እንዳልሆነ ይሰመርበት። ከብቶች ሞተዋል፣ የምግብ እጥረት ጉዳት ምልክቶችም እየጨመሩ ነው። ገበሬዎች ችግር የመቻል ልምዳቸውን ተጠቅመው የሌለ ጥሪታቸውን አሟጠው እጅግ ወደ ከፋ የድህነት አዘቅት ሲገቡ ለማየት አንፈልግም። እዚህ ላይ ቁልፍ ስራችን ሁኔታ ወደ አስቸኳይ ጊዜ እወጃ ከመሸጋገሩ በፊት የማረጋጋት ስራ መስራት ነው። የኢትዮጵያ መንግስት እርዳታውን የፖለቲካ ድጋፍ ለማሰባሰብ እንዳይጠቀምበት ከዚህ ቀደም የሰብአዊ መብት ተሟጋች ድርጅቶች መረጃ ሲያወጡ እንደ ነበር ተጠቅሶ የቀረበውን ጥያቄ ሲመልሱ እርዳታው በችግሩ ለተጎዱ ሰዎች እንዲደርስ በማንኛውም መልኩ ስራችንን አትኩሮት የምንሰጠው ጉዳይ ነው። በዚህ ረገድ ጉዳት የደረሰባቸው አካባቢዎችን በካርታ ላይ ያስቀምጠናል። የምግብ እርዳታ የሚፈለግባቸው አካባቢዎችን ሰዎች፣ የጉዳት ተጋላጭነታቸው ያየለባቸውን ስፍራዎች ለይተናል። ስለዚህ የምናደርገው ነገር ቢኖር ካርታውን መከተል ነው። የተረጋገጡ ሀቆችና አሃዞችን ይዘን በካርታው እየተመራን በፍጥነት እርዳታ እናደርሳለን። ሁለት ሚሊዮን አርብቶ አደሮች በውሃ እጥረት መጎዳታቸውን እናውቃለን። እነዚህ መረጃዎች ናቸው ወደዚህ አካባቢዎች የሚመሩን። ወደ እነዚህ እነዚህ መረጃዎች ናቸው ወደ እነዚህ አካባቢዎች የሚመሩን። ጌል ስሚት በጋዜጣዊ መግለጫው ሌሎች ዓለም አቀፍ ለጋሽ ድርጅቶች በፍጥነት ወደ ኢትዮጵያ እርዳታ እንዲያደርሱ ጠይቀዋል። የኢትዮጵያ መንግስትም ድርቁን ለመከላከል ከፍተኛ በጀት ማቅረቡን አስታውሰዋል። በአሁኑ ወቅት ኢትዮጵያ ባለፉት ሀምሳ ዓመታት ከታዩ ድርቆች የከፋ ሁኔታ ላይ እንዳለችም ተገልጿል። ለአሜሪካ ድምፅ ሬዲዮ ሄኖክ ሰማእግዜር ነኝ።